We የደቡብ አፍሪቃ ተቃዋሚ ድርጅቶች ወይም ፓርቲዎች የአገሪቱን ፕሬዚዳንት ጃኮብ ዙማን ከስልጣን ለማስወገድ ቆርጠው ተነስተዋል ይላል ተከታዩ መጽሔት ዘገባ። በዝርዝሩም ሁለቱ በደቡብ አፍሪቃ ያሉ ተቃዋሚ ፓርቲዎች ጥረታቸውን በሕገ መንግስታዊ ፍርድ ቤትና በፓርላማ ወይም ፓርላማ ድረስ አድርሰውታል ትለናለች። የአሜሪካ ድምፅ ዘጋቢ አኒታ ፖል ከጆሃንስበርግ በላከችው ዘገባ አዳነች ሳዬ ታቀርበዋለች። በፕሬዚደንት ጃኮብ ዙማ ላይ ሲቀርቡ የቆዩት የሙስና ክሶች የሀገሪቱ ምክር ቤት የትምምን ድምፅ እንዲነፍጋቸው ተቃዋሚዎች ስምንት ጊዜ እንዲሞክሩ አነሳስቷል። ሆኖም አልተሳካም። በምክር ቤቱ የብዙሀንነት ቦታ ባለው ሀያሉ ገዢ ፓርቲ በቀላሉ ተሸንፈዋል። ዛሬም ዙማን ከስልጣን ለማውረድ በሀገሪቱ ከፍተኛ ፍርድ ቤትና በሀገሪቱ ምክር ቤት ተሞክሯል። የኢኮኖሚ ነጻነት ታጋዮች የተባለው ተቃዋሚ ፓርቲ ፕሬዚደንት ዙማ በገጠር ያለውን የግል ቤታቸውን ለማሳደስ 20 ሚሊዮን ዶላር የሚሆን የህዝብ ገንዘብ ሲጠቀሙ የደቡብ አፍሪካ ፓርላማ ሊቆጣጠራቸው አልቻለም ሲል 11 ዳኞች ወዳሉበት ህገ መንግስታዊ ፍርድ ቤት አቅርቦታል። ቴምቦካ እንጉጋይ ቶቢ ያብራራሉ። ባጭሩ ለመግለጽ የምንጠይቀው ያለ ነው የፕሬዚደንቱ ተግባር ያስከስሳቸው እንደሆነ የሀገሪቱ ምክር ቤት እንዲመለከተው የሕገ መንግሥቱ ፍርድ ቤት ትእዛዝ እንዲያስተላልፍ ነው። ፍርድ ቤቱ በበኩሉ የምክር ቤቱ ሁለት ሦስተኛ አባላት ፕሬዝዳንቱ እንዲከሰሱ ድምፅ ከሰጡ ሊከሰሱ ይችላሉ ይላል። ይሁንና ገዢው የአፍሪካ ብሔራዊ ኮንግረስ ከምክር ቤቱ መቀመጫዎች ስልሳ ሁለቱን ስለሚቆጣጠር ተግባራዊነቱ አጠራጣሪ ይሆናል። በሌላ በኩል ደግሞ ዲሞክራሲያዊ ውህደት የተባለው ዋናው ተቃዋሚ ፓርቲ በኬፕ ታውን ምክር ቤት ቀርቦ ከሚገባው ጊዜ ቀድሞ ምርጫ እንዲካሄድ መላው የሀገሪቱ ምክር ቤት እንዲፈርስ በሚል ለመከራከር ተዘጋጅቷል። ገዥው ፓርቲ በምክር ቤት ላይ ባለው ጥንካሬ መሰረት ፕሬዝዳንቱ የሚከሰሱ ምክር ቤቱም የሚፈርስ አይመስልም። በዛም ላይ የዙማ የገዥው ፓርቲ ፕሬዝዳንትነት በመጪው ታኅሣሥ ወር ያበቃል። አዲስ የድርጅቱ መሪ ይመረጣል። ይህም ፕሬዝዳንቱን ማግለሉ አይቀርም። የፕሬዝዳንትነታቸው ጊዜም ከሁለት ዓመታት በኋላ ያከትማል። ኦብሪ ማትሽክ የተባሉ ተንታኝ ግን ተቃዋሚ ፓርቲዎች ከቅርብ ጊዜያት ወዲህ ሲያካሄዱት የቆዩት ትግል የሚቀጥል ነው ይላሉ። ዛሬ በህገ መንግስታዊው ፍርድ ቤት የሚካሄደው ያለው ነገር ተቃዋሚ ፓርቲዎቹ የአፍሪቃ ብሔራዊ ኮንግረስን ለማዳከም ያቀዱት ሰፊና ዘርፈ ብዙ ስትራቴጂ ነው። ተቃዋሚዎቹ የፕሬዝደንቱን አሉታዊ ገጽታ አጉልቶ በማቅረብ በአፍሪካ ኮንግረስ ፓርቲም እንዲንጸባረቅ በማድረግ ከሁለት ዓመታት በኋላ በሚካሄደው ምርጫ ተቃዋሚዎች የተመቻቸው ሁኔታ እንዲፈጠርላቸው ለማድረግ ነው። የአፍሪካ ብሔራዊ ኮንግረስ የምክር ቤት አባላት ቃል አቀባይ ኖሴባ ማህ ሏሊ በበኩላቸው ተቃዋሚው የዲሞክራሲያዊ ውህደት ፓርቲ በምክር ቤት ያቀረበው የውሳኔ ሐሳብ ዋጋቢስ ነው ይላሉ። It የሀገሪቱን ችግር የመፍታት ፍላጎት እንደሌላቸው ነው የሚያሳየው። ምክር ቤቱ እንዲፈርስ የውሳኔ ሀሳብ በማቅረብ ምክር ቤቱን ለማናጋት ነው እየጣሩ ያሉት። ዓላማቸውም የጥምረት መንግስት እንዲመሰረት ለማድረግ ነው። የፕሬዚደንት ዙማ ቃል አቀባይ ምላሽ ለማግኘት የተደረጉት ሙከራዎች አልተሳኩም። ፕሬዚዳንቱ ለብሪክስ የኢኮኖሚ ጉባኤ ቻይና ሄደዋል።